የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ሰላም፣ እንደምናመሻችሁ የጋቢና ቪኦኤ አድማጮች የዛሬ አርብ ሐምሌ 19 2011 ዓ ም ምሽት ዝግጅታችንን በቀጥታ ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ ጀመርን። ከሊቢያ ጠረፍ አቅራቢያ ሜዲትራኒያን ባህር ላይ በጀልባ ተሳፍረው ከነበሩ 250 ያህል ስደተኞች ውስጥ 150 ያህሉ ትላንትና ሰጥመው ሕይወታቸው ሳያልፍ እንዳልቀረ የተባበሩት መንግስታት የስደተኞች መርጃ ድርጅት ዩኤንኤችሲአር አስታወቀ። አብዛኞቹ ስደተኞች ሴቶች ነበሩ። ከሁለት ሴቶች በስተቀር የተረፈ የለም፣ ሁሉም ሞተዋል። ሁለት ሴቶች ብቻ ናቸው ራሳቸውን ያዳን። ማንም ሊያድነን አልቻለም። ራሳችንን ራሳችንን ያዳን ነው። በውሃው ውስጥ ከሰባት ሰዓታት በላይ ቆይተናል። በሕይወት ከተረፉት አንድ መቶ አርባ ሰባት ውስጥ አንዱ ነው። ዘገባ ይዘን እንመለሳለን። በካናዳ የሚኖሩ ኢትዮጵያውያንን ኑሮ የሚያስቃኙ ዘጋቢ ፊልሞችን የሚሰራ ወጣት ጋዜጠኛና ደራሲ ገዛሀኝ ስለ ስራዎቹ ሊነግረን በጋቢና ተሳፍሯል። በምን አይነት ሕይወቱ ውስጥ በምን አይነት ትውስታ ውስጥ እንዳለ፣ ስለ ሌሎችም ለማካፈል ያደረኩት ሙከራ ይመስለኛል። ስዘታ የሙዚቃ ምርጫም አለን። ፕሮግራሙን በመምራት እኔ ሄደን ገረመው ና ጽዮን ግርማ አብረናችሁ እናመሻለን። በቅድሚያ የኢትዮጵያን ወቅታዊ ሁኔታ ያካትቱና ከአለም ዙሪያ ያሰባሰብናቸውን አጫጭር ዜናዎች እናሰማችሁ። ከዜናዎቹ ጋር ተመልሰናል። ከጥቂት ሳምንታት በፊት በፖሊስ ተይዞ በአዲስ አበባ ፖሊስ ኮሚሽን በስር ላይ የሚገኘው ጋዜጠኛ ኤልያስ ገብሩ አካልን ነፃ የማድረግ አቤቱታ የፌዴራሉ የመጀመሪያ ፍርድ ቤት ልደታ መድብ ችሎት ውድቅ አደረገ። የከሳሽ ጠበቃ አቶ ተማማ አባ ቡልጉ ለበላይ ፍርድ ቤት ይግባኝ አቤቱታ እንደሚያቀርቡ አስታውቀዋል። አዲስ አበባ ፖሊስ በጸረ ሽብር ክስ የሚቀርብን ጉዳይ ማጣራት አይችልም፣ ስለዚህ ይግባኝ ይላሉ ምክንያቱም ዘገባው የመለስካቸው አመሀ ነበረ። በአምቦ ከተማ ከአምስት መቶ በላይ ሰዎች መታሰራቸውን ቤተሰቦቻቸው ገለጹ። የኦሮሞ ነጻነት ግንባር የፖለቲካ ኃላፊ አባላትና ደጋፊዎች እንዲሁም አመራሮች ታስረዋል ብሏል። የግንባሩ ፖለቲካ ተጠሪ አቶ ለሚ ቤኛ በግንባሩና በመንግስት ስምምነት መሰረት ለመንግስት አቤቱታ ማቅረባቸውን አመልክተዋል። ኛ ደጋፊዎች በሰፊው እየታሰሩ ነው ያሉት። ጠይቀናል ለምንድን ነው የታሰሩትን ሰዎች ብለን ከመንግስት ያገኘን ምላሽ እናጣራለን የሚል ነው። የከተማው ፖሊስ መምሪያ የታሰረ ሰው የለም ሲል አስተባብሏል። የክልሉ ፖሊስ የጸጥታና ቢሮና ፖሊስ ኮሚሽንን መልስ እንዲሰጠን ያደረግነው ጥረት አልተሳካም። ፀሀይ ዳምጠውናት ያደረሰችን ይህን ዘገባ የአማራ ዴሞክራሲያዊ ንቅናቄ አብን የጽህፈት የጽህፈት ቤት ኃላፊውን ጨምሮ ሶስት ከፍተኛ አመራሮቼ ዛሬ የታሰሩብኝ ሲል ገለጸ። የንቅናቄው ሊቀመንበር ዶክተር ደሳለኝ ጫኔ ማምሻው እንደገለጹት ለምርመራ ትፈለጋላችሁ ተብለው ነው በፖሊስ የተወሰዱት ብለዋል። በእስር የነበሩና ሶስት ሺህ ብር ዋስ ተጠይቆ የከፈሉ አመራሮችም እስካሁን ድረስ እንዳልተለቀቁ ተናግረዋል። በባህር ዳር ከተማ በተደረገው የከፍተኛ አመራሮች ግድያና የመፈንቅለ መንግስት ሙከራ ከተጠረጠሩት መካከል በነብርጋደር ብርጋደር ጀነራል ተፈራ ማሞ የክስ መዝገብ ከተከሰሱት ውስጥ ሀምሳ ሰባቱ ጉዳያቸው ተጣርቶ ከእስር እንዲፈቱ የባህር ዳር ዙሪያ ወረዳ ፍርድ ቤት ዛሬ ውሳኔ ያሳልፈዋል። ባህር ዳር የምትገኘው ዘጋቢያችን አስቴር መስቃውናናት ያደረሰችን ዘገባው ነው። ብሪታንያ በምንም መንገድ በመጪው ጥቅምት ወር ከአውሮፓ ህብረት እንደምትወጣ አዲሱ ጠቅላይ ሚኒስቴር ቦሪስ ጆንሰን ቀደም ሲል የነበረውን ውሳኔ አስረግጠው ተናገሩ። በዚህ ሳምንት በተካሄደው የስልጣን ፈወዛ ጆንሰን የተቃዋሚ አባላትን በማስወገድ ታማኝ ያላቸውና በእንግሊዙ ከህብረቱ መውጣት የሚደግፉትን አዳዲስ ወገኖች በካቢኔያቸው ሰይመዋል። ጠቅላይ ሚኒስቴር ጆንሰን ትናንትና ሐሙስ ለምክር ቤቱ ባደረጉት የመጀመሪያ ንግግራቸው ብሪታንያ ከአውሮፓ ህብረት በኋላ ወርቃማ ዘመን ይጠብቋታል ማለታቸው ተሰምቷል። ያ ካልሆነ ግን አሉ ጆንሰን፣ ፖለቲካችን ከባድ የሆነ በራስ የመተማመን ኪሳራ ይደርስበታል ብለዋል። ብሪታንያ ከአውሮፓ ህብረት ትወጣለች ተብሎ የተያያዘው እንደ ኤሮፓውያን አጠቅ አቆጣጠር ጥቅም ሰላሳ አንድ መሆኑ አይዘነጋም። አድማጮች ለሰዓቱ የያዝናቸውን ዜና ጨረስን። ከቀጣይ ዘገባዎች ጋር ተመልሰን እንመጣለን። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ኤደን ገረመው አብረን ከአድማስ እንሻገር እንላቸዋለን። ጋቢና ቪኦኤ ስ ክሮስ ቦንድሪስ ቱጌዘር ከሊቢያ ጠረፍ አቅራቢያ ሜዲትራኒያን ባህር ላይ በጀልባ ተሳፍረው ከነበሩ ሁለት መቶ ሀምሳ ያህል ስደተኞች ውስጥ አንድ መቶ ሀምሳ ያህሉ ትላንትና ሰጥመው ሕይወታቸው ሳያልፍ እንዳልቀረ የተባበሩት መንግስታት የስደተኞች መርጃ ድርጅት ዩኤንኤችሲአር አስታወቀ። አዎ ኤደን እንግዲህ ድርጅቱ ትላንትና ከሰዓት በኋላ ባወጣው መግለጫ ነው ይህንን ያስታወቀው። የኤፒ እና የሌሎች ዓለም አቀፍ እንደ ሮይተርስን ጨምሮ ሌሎች ዓለም አቀፍ የዜና ተቋማት ባወጡት መግለጫም የተባበሩት መንግስታት ድርጅትን ጠቅስ ሰው እስከ አሁን ድረስ ቁጥሩ ሲጨምር ሲቀንስ ነበር። ባወጡት መግለጫ እንደተናገሩት በዚህ አመት ከደረሰው እጅግ እስካሁን ድረስ በዚህ አመት ከደረሱት ዘግናኝና የከፋ ነው ብለውታል። የድርጅቱን ቃል አቀባይ ጠቅሰው እንግዲህ ከዚህ ውስጥ ወደ አንድ መቶ አርባ ሰባት የሚሆኑት ስደተኞች በአሳ አስጋሪዎች አማካኝነት እርዳታ ህይወታቸው መትረፉንም በድርጅቱ ድረገጽ ላይ የወጣው መግለጫ አስታውቋል። ማምሻውን እዚህ የአሜሪካ ድምጽ ዘጋቢ ሳሌም ሰለሞንም ቃል አቀባዩን አነጋግራቸው ነበር። በስፍራው ደግሞ የነበሩት አለም አቀፍ የዘጋቢዎች ከበህይወት ከተረፉት ውስጥ የተወሰኑትን አነጋግረዋቸው ነበር። አንዱ ኤርትራዊ የሆነ ስሙ አልተጠቀሰም፣ ስሙ የለም። በአደጋው እንዴት ነበረ ተብሎ ከጋዜጠኞች ተጠይቆ ነበር። አብዛኞቹ ስደተኞች ሴቶች ነበሩ። ከሁለት ሴቶች በስተቀር የተረፈ የለም፣ ሁሉም ሞተዋል። ሁለት ሴቶች ብቻ ናቸው ራሳቸውን ያዳኑት። ማንም ሊያድነን አልቻለም። ራሳችንን ራሳችንን ያዳን ነው። በውሃው ውስጥ ከሰባት ሰዓታት በላይ ቆይተናል። እንግዲህ ሌላ ከዚህ አደጋ የተረፈም አንድ ስደተኛ አነጋግረው ጠይቀውታል። እንዴት እንደነበረ ውሃው ላይ የነበራቸው አሰቃቂና አስቸጋሪ ሁኔታ ሲናገር ጉና ትልችሚያ ሰክስ ፊልቃሪብ በሰጠመው ጀልባ ላይ ተሳፍረን የነበርነው ሰዎች ሦስት መቶ እንሆናለን። ውሃ ከግራና ከቀኝ መምጣት ሲጀምር፣ ጀልባዋ መስጠም ጀመረች። በጀልባው ላይ የነበሩት ሴቶችና ሕፃናት በሙሉ ሞተዋል። አልሐምዱላህ እኛ ለሰባት ሰዓት ያክል ዋኝተን በአሳስጋሪዎች አማካኝነት ሕይወታችን ሊተርፍ ችሏል። ይኸው አሁንም ሁለት ቀን ሆኖናል እዚህ መሬት ላይ ሆነን ከችግር ጋር ተፋጠናል። ለእርዳታ የመጣ ምንም አካል የለም። ብዙ አስክሬን እየተገኘ ወደ እኛ እየመጣ ነው። አሁንም መሬት ላይ ሆነን ከሞት ጋር እየታገልን እንገኛለን። ባህሩ ሰጥመዋል። በባህሩ ላይ ተብሎ ከተሰጋላቸው አንድ መቶ ሀምሳው ፍልሰተኞች መካከል ሴቶችና ህጻናት አሉባቸው። ወደ አንድ መቶ አርባ ሰባት የሚሆኑት ደግሞ የሊቢያ ጠረፍ ጥበቃ አባላትና የአካባቢው አሳ አጥማጆች ደርሰውላቸው ሕይወታቸው ሊተርፍ ችሏል። የተባበሩት መንግሥታት ድርጅት የስደተኞች ከፍተኛ ኮሚሽነር ኮሚሽን ዩኤንኤችሲአር ነው ይህንን ያሳወቀው። ከመካከላቸው ሁለቱ በአስጊ ሁኔታ ሆስፒታል እንዳሉ ጭምር ገልጿል። ከእንጨት የተሰራው ጀልባ ፍልሰተኞቹን ይዞ ወደ አውሮፓ ሲጓዝ ከሊቢያ ዋና ከተማ ከትሪፖሊ በስተ ምስራቅ አልሁምስ በሚል የጠረፍ አካባቢ ነው የተገለበጠው። ባለፈው ጥሩ ወር ሊቢያ ጠረፍ ላይ ወደ መቶ አስራ ሰባት የሚሆኑ ፍልሰተኞች ህይወታቸው አልፏል ወይም የደረሱበት ጠፍቷል። ባለፈው ግንቦትም እንዲሁ 65 የተሳፈሩበት ጀልባ ቱኒዚያ ጠረፍ ላይ ተገልብጦ ቢያንስ ስድሳ አምስት ሰዎች መሞታቸው አይዘነጋም። ማምሻውን ለአሜሪካ ድምጽ See, I mean, uh, you know, Libya is a very complex situation whereby, you know, በሊቢያ ያለው ሁኔታ በጣም እየተወሳሰበ መሆኑ እናውቃለን። ከሀገራቸው ችግርን ሸሽተው የሚመጡ ሰዎች እዚህ ሲደርሱ ወደ አውሮጳ እናስገባቸዋለን በሚሉ ሕገ ወጥ የሰው አዘዋዋሪዎች እጅ ወድቀው አገራቸው ከነበረው ችግር በላይ ይጋፈጣሉ። ስለዚህም ከባለፉት ጥቂት ወራት ጀምሮ ሊቢያ ውስጥ ግጭቶች እየበረቱ ሲሄዱ አስተውልናል። ይህ ማለት ደግሞ እንኳን ለስደተኞች ይቅርና ሰላማዊ የአገሬው ሰዎችም እርዳታ ያስፈልጋቸዋል። የተረፉት አሁን በአሁንም መሬት ላይ ያለን ከህይወት ከሞት ጋር ተፋጠናል ሲሉ ተደምጠዋል። እነዚህ የተረፉት ስደተኞች እዛው ሊቢያ አቅራቢያ ጠረፍ ላይ ባለ እስር ቤት ውስጥ የሚገኙ ስደተኞች አብዛኞቹ ኤርትራውያን የሚበዙበት አይተናቸዋል። ዛሬ ወደ እኛ መጥተው ነበር ብለውናል። አንዱን አነጋግሬው ው ነበር። ትናንትና የሆነ አደጋ ምና ነበር። እኛ መጀመሪያ እሺ የት ነው እናንተ ያላችሁ? ኩንጉዝ ነው የሚባለው ወደብ ነው እና ይሄ እስር ቤት ደግሞ ስለሞላ የዚህ ጋር ያለ ኃላፊ ማለት ነው። አውቶቻቸው የሆነ በቃ መንገድ ላይ ጥላቸው ነበር ለሚመለከተው አካል ምና እንደዋ ብለን ማለት ነው። ሰዎች እንደድር እንደወስላቸው ምና ማድረግ ከዛ እንደገና ተመልሶ ወደኛ መጥቶ ነበር። እንደገና ኃላፊ ከዚህ አውጥቶ በቃ መንገድ ላይ ነው ስሎት ያለው። አሁን ደግሞ የሆኑ ሰዎች እየተባበራቸው ነው ወደ ስራ ብለት ነው ሚስ እናንተ ጋር መጥተው የነበሩት ስንት ናቸው? ብዛታቸው እንኳን አላወቅናቸውም እንጂ ህፃናትም ሴቶችም ወንዴትም ናቸው ናቸው ኤርትራ እኛ እዚህ ጋር ያለ ነው ዛር እየጠበቅን ያለ ነው። እስካሁን ግን ምንም አዲስ ነገር የለም። እዚህ ጋር አመት አራት ወር ምናምን አድርገ ነው። ሮቤል የተባለ ሌላ ኤርትራዊ በበኩሉ እነዚህ የተረፉት ወደ ማሰሪያ ወይም ወደ ስደተኞቹ ማሰሪያ ጣቢያ መጥተው የነበሩትን አነጋግሯቸው እንደነበረ በኋላም ላይ አሁን ያሉበት ሁኔታ አስከፊ መሆኑን ነግሮናል። የሊቢያ ባህር ኃይል መቶ የሚሆኑ የዳኑትን ወደዚህ ኮመስ የሚባል የስደተኞች ቦታ መጣ። ይህም ቦታ የሚጠብቀው ግለሰብ ቦታው በቂ አለመሆኑንና በቂ ምግብ እንደሌለው በመግለጽ እንዳይገቡ ከለከለ። ከዛ ሌላ ወታደራዊ አዛዥ 45 የሚሆኑ ኤርትራውያንን ከደጅ በመኪና ይዞ መጣ። ያመለጡ መስሎት ነው። ነገር ግን ያመለጡ አለመሆናቸውንና እንዳይገቡ መከልከላቸው ሲነገረው ወደ ሌላ ጣቢያ ወስዳቸዋለሁ ብሎ ይኸው ሜዳ ላይ ጥሏችሁ ሄደ። በስልክ አግኝተናችኋል። የተባበሩት መንግሥታት ድርጅት በበኩሉ የተረፉትን አሁንም እርዳታ እናደርግላቸዋለን፣ እንሰጣቸዋለን ብለዋል። አድማጮች እየተከታተላችሁ ያላችሁት ጋቢና ቪኦኤን ነው። የምናስተናግዳቸው የደንገረመውና ጽዮን ግርማንን። ቀጣዩ ፕሮግራማችን ደግሞ ጋዜጠኛና ደራሲ ገዛ ሀይ መኮንን ጋር ይወስደናል። እሱ መኖሪያውን ካናዳ ካደረገ ተሰነባብቷል። በካናዳ ኑሮ በዚያ የሚኖሩ ኢትዮጵያውያንን ኑሮ የሚያስቃኙ በወጣትና አዋቂ ኢትዮጵያውያን መካከል ድልድይ የሚሆኑ ስራዎችን እየሰራ ይገኛል። በቅርቡ በስደት ላይ የሚኖሩ ታዋቂ ሙዚቀኞችን ህይወት የሚያስቃኝ ትዝታ የተሰኘ ዘጋቢ ፊልሙ በካናዳ ሲቢሲ ቴሌቪዥን እየታየ ይገኛል። ከባለቤቱ ሶስትና አሸናፊ ጋር በመሆን አዲስ ቅኝት የተሰኘ የኢንተርኔት ራዲዮም እየከፈቱ ነው። የማህበረሰብ ጉዳዮችን ያነሳሳሉ። ገዛኸኝ ከሀብታሙ ስዩም ጋር ቆይታ አድርጓል። ቆይታቸው የሚጀምረው የስደት አለም ህይወቱ ትዝታ ለተሰኘ ዘጋቢ ፊልሙ መሰረት በምን መልኩ እንዳገዘው ሲያብራራ ነው። በትክክል አፍ እንደምታውቀው ኢትዮጵያ እኔ ኦልሞስት የህይወቴን አብዛኛው ክፍል የኖርኩት በኢትዮጵያ ነው። ብዙ ነገር የተቆራኘው ከኢትዮጵያ ጋር ነው። ስለዚህ ከመጣሁ በኋላ ከኢትዮጵያ ወጥቼ እኖራለሁም የሚል ግምትም አልነበረኝ ግምትም አልነበረኝ፣ ሞክሬም አላውቅም ከዛ በፊት እና ያው በመጨረሻ ግን እዚህ ከመጣሁ በኋላ ብዙ ነገር ያው እረፍት የሚነሳኝ ነው የሆነው። ትዝታው፣ የቤተሰብ ናፍቆቱ ምን እዛ አፈሩ ድንጋዩ ሁሉ ነገር የምልህ፣ ሳር ቅጠሉ ሁሉ ነው ትዝ የሚልህ እና አንድም የእሱ መነሻ ነው። ሁለተኛ ነገር ደግሞ የራቅ ስትል ያለፍክበትን የኖርክበትን ነገር መልሰህ የማሰላሰል እድል ታገኛለህ እና ያሳለፈው በደንቡነ ጥሩ ጊዜ በትዝታ ይመጣል። ስለዚህ ያንን ለማስቀረት በምን አይነት ህይወቱ ውስጥ በምን አይነት ትውስታ ውስጥ እንዳለ ስለሌሎችን ለማካፈል ያደረግኩት ሙከራ ይመስለኛል። ተዘታ ናፍቆት መሰረት ዞት የድሮ ጓደኞችን ስታገኝ የድሮውን እያወራ ትጫወታለት። እንግዲህ በአዲሱ የዘጋቢ ፊልም ላይ የታዋቂ ሶስት ሙዚቀኞችን የካናዳ የስደት ህይወት ነው ተከትለህ ያሳይህን። መሰል ፊልሞችን ለመስራት ያለው የመጀመሪያ ፈተና በሀገር ቤት ውስጥ ትልቅ ክብርና ትልቅ ቦታ ያላቸው ሰዎች በስደት ውስጥ የሚኖሩትን ኑሮ ለማጋራት ፍላጎቱ አይኖራቸውም በተለያዩ ምክንያቶች ማለት ነው። እንዴት ለማሳመን ቻለ? ይህንን ፊልም ለመስራት የነበረውን ሂደት እስቲ ለአድማጮች በተወሰነ ደረጃ አጋራልን። ፈታኙም የፊልሙ ስራ ሂደት ፈታኙም ጉዳይ እሱ ነበረ። ነገር ግን አጋጣሚ ጋዜጣ እዚህ ሀገር ከመጣሁ በኋላ አንድ የኮሚኒቲ ጋዜጣ ጀምር ያለው ማሳተም እና አዲስ ግኝት ይባላል በሶስት ቋንቋዎች ነው የሚታተመው። ስለዚህ ይህን ጋዜጣ በምሰራ በመስራት አጋጣሚ ከእነዚህ ባለሙያዎች ጋር የመገናኘት የእነሱን ስራ የማስተዋወቅ ኢንተርቪው የማድረግ እድል ነበረ። ስለዚህ ቅርርቡ ነበረን። ከዛ በተጨማሪ እዚህ ከተማ ውስጥ አንድ የኢትዮጵያውያን ሬስቶራንት እና የጃዝ ካፌ አለ። ሂሩት ካፌ ይባላል። እዛ ጓደኛዬ ነው ባቸውና ስራ አስኪያጅ ይባላል እና እሱ የብዙዎቹ ሙዚቀኞች ጓደኛ ነው። ስለዚህ ሀሳቡን መጀመሪያ አብላልተን እነሱን አግባብተን መጨረሻ ላይ ለመተማመን ደረስን። ፈቃደኞች ነበሩ። ገዛኸኝ እስቲ አሁን ደግሞ ከዘጋቢ ፊልሙ ወጣ እንበልና በራዲዮ በጋዜጣ ካናዳ የሚኖሩ ኢትዮጵያንን ህይወት ለማስቃኘት የምታደርገውን ጥረት እናንሳ እስቲ አዲስ ቅኝት የሚሰኝ የኢንተርኔት ላይ ሬዲዮ እንዳለህ አውቃለሁ አንተና ባለቤት ናቸው በዋናነት የምታንቀሳቀሱት ከዚህም ጋር ደግሞ የሚያያዙ ሌሎች ጉዳዮች እየሰራችሁ እንደሆነ ሰምቻለሁ እዚህ ከመጣሁ በኋላ ቅድም ለመጥቀስ እንደሞከርኩትኝ የሚዲያው ውስጥ ለመሳተፍ ሙከራ አደረግኩ አንዱ ኮሚኒቲው ይሄ ነው የሚባል ሚዲያ የለውም። የኮሚዩኒቲ ሚዲያ እዚህ ያሉ ኢትዮጵያውያንም የሚያገናኝ ምንም አይነት ፕላትፎርም የለም። የተጀመሩ ነገሮችም ቀጣይነት የላቸውም። ስለዚህ በማውቀው ነገር አንድ ነገር ማድረግ አለብኝ በሚል ነው ጋዜጣውን የጀመርኩትኝ። ባለቤት ያልመጣችም ነበረ። ነገር ግን ከሀገር ቤት ሆና ጽሁፎችን ኮንትሪቢዩት በማድረግ ኤዲት በማድረግ አብራኝ ሰራ ነበር። ጋዜጣውን ከአንድ አመት በላይ ራን አድርጊያለሁኝ። ከዛ በኋላ ሷ ስትመጣ ሬዲዮ ላይ ስለቆየች፣ የሬዲዮ ጋዜጠኛ ስለሆነች፣ ጸሀፊም ስለሆነች አብረቱን ሆኖ እና ሬዲዮ መጀመር ቀላል አይደለም። ነገር ግን ኮሚኒቲው ውስጥ ያሉ ሰዎች ደስተኞች ነበሩ። ምክንያቱም ሚዲያ ስለሌለ ጉዳያችንን የምንናገርበት ድምጻችንን የምናሰማበት መድረክ ያስፈልገናል አሉ። እዚህ ሀገር በርካታ ኮሚኒቲዎች አሉ። ከየሀገሩ የመጡ ማህበረሰቦች የየራሳቸው ሚዲያዎች አሏቸው። የህትመት የኤሌክትሮኒክስ ሚዲያዎች አሏቸው እና የኛ ኮሚኒቲ ግን ይሄ ድል የለውም። ስለዚህ ይህንን እንድንሰራ ብዙ ድጋፍ እና ይዟችሁ የሚሉ ሰዎች አግኝተናል። ስለዚህ ተበረታተን እንግዲህ የጀመር ነው። ከጀመርን በኋላ ፕሮግራማችን በአብዛኛው በስደት ህይወቶች ህይወት ላይ በዚህ በሚያጋጥሙ ፈተናዎች ላይ አንዳንዴ ከሀገር ቤትም ስቶሪዎችን እናካትታለን እና በዋናነት ግን ሰዎችን ማስተዋወቅ እዚህ ሀገር በቢዝነስ የሚሆኑበት በተሰማሩበት ሙያ መስክ ውጤታማ ሰዎችን ማስተዋወቅ እና ወጣቱ ደግሞ ይሄ ሰከንድ ጄኔሬሽን የምትለው በኋላ እዚህ ሀገር ተወልዶ ያደገው ቋንቋውን የማያውቀውን ወጣት ደግሞ የበለጠ ማገናኘት እና ድልድይ መዘርጋት ነው ዋናው ዓላማችን። አዲስ ቅኝት የሬዲዮ ፕሮግራም በወጣቶች፣ በስደት፣ በሴቶች፣ በማህበራዊና በፖለቲካዊ እንዲሁም ኪነ ጥበባዊ ጉዳዮች ላይ የሚያተኩር የሬዲዮ ፕሮግራም ሲሆን ነጻ የሀሳብ ልውውጥ እንዲፈጠር ከመገፋፋት መሳሳብ፣ ከመራራቅ መቀራረብ በሚል ለኮሚኒቲው ድምፅ ለመሆን አስበን ፕሮግራም ጀምረናል። እንግዶቻችንን እናመሰግናለን። ሀብታሙንም እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። የዘጋቢዎች መስኮት ነው። ዛሬ ወደ ኤርትራ ነው ይዞን የሚሄደው። ኤርትራ የሁለተኛ ደረጃና የቴክኒክና ሙያ ተማሪዎች በተለያየ የክረምት የልማት ስራ እየሰሩ ነው። በኤርትራ የሚማሩ የሁለተኛ ደረጃና የቴክኒክና ሙያ ተማሪዎች በእረፍት ጊዜያቸው በአካባቢያቸው ተሰማርተው ለሀገርና ና ለህብረተሰብ የሚጠቅሙ የተለያዩ የልማትና የጥገና ስራዎችን እየሰሩ እንደሚገኙ ቪኦኤ ያነጋገራቸው ቸው ተማሪዎች ተናግረዋል። ብርሃነ በረሀ ከአስመራ ተከታዩን ዘገባ ልኮልናል። በተለያዩ የኤርትራ ክፍል የሚማሩ የሁለተኛ ደረጃና የቴክኒክና ሙያ ተማሪዎች በክረምት የእረፍት ጊዜያቸው በየአካባቢያቸው ተሰማርተው የተለያዩ የልማት ስራዎችን እየሰሩ ይገኛሉ። ቪኦኤ ያነጋገራቸው የዞባ ማዕከል ተማሪዎችም ህብረተሰቡን በሚጠቅሙ በተለያዩ የልማት ስራዎች ላይ ተሰማርተው እየሰሩ እንደሆኑ ተናግረዋል። በዚህ በያዝነው ሐምሌ ወር በሚካሄደው የአንድ ወር የተማሪዎች የክረምት የልማት ስራ በትምህርት ሚኒስቴር በግብርና ሚኒስቴርና በፖሊስ ትራፊክ ጽህፈት ቤት ትብብር በጋራ የሚሰራ ስራ ሲሆን ወደ አስራ አንድ ሺህ የሚጠጉ የሁለተኛ ደረጃ ተማሪዎችና አራት መቶ ሙያ ች እየተሳተፉበት ያለ ስራ ነው። የቀይ ባህር ሁለተኛ ደረጃ ትምህርት ቤት የአስራ አንደኛ ክፍል ተማሪ የሆነው ግርማይ በረከት በኦሮታ ሆስፒታል ግቢ በጽዳትና የችግኝ ጉድጓዶች ማዘጋጀት ዛፎችን በመትከል ስራ ላይ ተሰማርተው እየሰሩ እንደሆነ ከተናገረ በኋላ በእረፍት ጊዜው በዚህ ቅዱስ ተግባር ላይ በመሰማራቱ እርካታ እንደሚሰማው ለቪኦኤ ተናግረዋል። አብዚ ከባቢ ሆስፒታል ካብ ሕማቕ ብፆፅሊ መፅሊ ዝመፁ ደድሊ ነገራት ርስሓት ገለ መለ ኣውፅ ንዑ ከፅሪ ከልኩ ናይ ዕግበት ይስማዓኒ በሆስፒታሉ አካባቢ የነበረ ቆሻሻዎችን በማጽዳትና የአፈርና የውሃ ጥበቃ ስራ ላይ ተሳትፌ አንድ የሚታይ ስራ በመስራቴ እርካታ ይሰማኛል። አላስፈላጊ ቦታዎች ላይ ጊዜን ከማሳልፍም በእንደዚህ ያለ ቅዱስ ተግባር ላይ በመሳተፌ ደስተኛ ነኝ ብለዋል ሌላ በትራፊክ የመንገድ ደህንነት ስራ ላይ ተሰማርታ የክረምት የእረፍት ስራ በመስራት ላይ ያገኘኋት በቀይ ባህር ሁለተኛ ደረጃ ትምህርት ቤት የአስረኛ ክፍል ተማሪ የሆነችው ሲዶና ስዩም የአንድ ሳምንት መሰረታዊ የትራፊክ ምልክቶችና ህጎችን ተምረው በአሁኑ ሰዓት በተለያዩ የአስመራ ከተማ ጎዳናዎች ላይ ተሰማርተው የትራፊክ ህግ የማስከበርና የማስተማር ስራዎችን እየሰሩና ሰዎችን በመርዳት ላይ እንደሚገኙ ተናግራለች አብዝኮ ድህነት ትራፊክ በሐፈሽ ሁሉ ተማሂር ዘላ አብዚ ድማ የትራፊክ ደህንነት ህጎችን ተምረን የመጣ ነው። አሽከርካሪዎች ፍጥነታቸውን ቀንሰው እንዲሄዱና ለእግረኛ ቅድሚያ እንዲሰጡ በማድረግ እንዲሁም አረጋውያን የአካል ጉዳተኞችንና ልጆችን በማሻገር እንረዳቸዋለን ብላለች። ወጣት ተማሪ ሲዶና ስዩም በመቀጠል ቀበቶ ወይ ቤልት ያለማሰር፣ በፍጥነት ማሽከርከርና ቸልተኝነት፣ ለእግረኞች ቅድሚያ ያለመስጠትና እግረኞች በተፈቀደላቸው የመሻገሪያ ምልክት ወይ ዜብራ ያለመሻገር በስራቸው የሚያጋጥሟቸው ዋነኛ የትራፊክ ሕግ ጥሰቶች መሆናቸውን በመጥቀስ የትራፊክ ሕግን ማክበር ለደህንነታቸው መሆኑን አውቀው እንዲጠነቀቁ መክራለች። ነቶም አቤት ወኪልና ና ንሰርሕ ዘለና እኛ የትራፊክ ፖሊሶችን ወክለን የድጋፍ ስራ ነው እየሰራ ያለ ነው። ተሽከርካሪዎች ፍጥነታቸውን ቀንሰው በጥንቃቄ እንዲያሽከረክሩና ቀበቷቸውን እንዲያስሩ እግረኞችም ቀስ ብለው በእግረኛ መሻገሪያ እንዲሻገሩ ነው የምመክረው ምክንያቱም ጉዳቱና ጥቅሙ ለነሱ ስለሆነ ብላለች። በሌላ በኩል ወደ መቶ ሃምሳ የሚጠጉ የአስመራ የቴክኒክና ሙያ ትምህርት ቤት ተማሪዎች በአምስት የተለያዩ ቡድን ተከፋፍለው በአስመራና አካባቢዋ የሚገኙ ትምህርት ቤቶች ከስራ ውጭ የሆኑና የተሰባበሩ የትምህርት ቤት ፈርኒቸሮች፣ መስኮቶችንና የመሳሰሉ ነገሮችን በማደስና በመጠገን ስራ ላይ ተሰማርተው ሙያዊ ኃላፊነታቸውን እየተወጡ እንደሆኑ ተናግረዋል። በባና መካከለኛ ደረጃ ደረጃ ትምህርት ቤት በተመሳሳይ ስራ ላይ ተሰማርታ ያገኘኋት የአስራሁለተኛ ክፍል የድራፍቲንግ ተማሪ ስተል በናት አብደል ዋሴ በበኩሏ በተማረችበት የሙያ መስክ ለአገርና ሕዝብ በሚጠቅም ስራ ላይ ተሰማርታ በመስራቷ ትልቅ ኩራት እንደሚሰማት ከተናገረች በኋላ በዚህ በሁለት ቀናት ብቻ ከሁለት መቶ በላይ የተማሪዎች መቀመጫዎችና ወንበሮችን እንደጠገኑና እንዳደሱ ተናግራለች። ብገምጋም ኣብዘን ክልተ መዓልቲ ዘካየኒ ልዕሊ ክልተ ሚእቲ ዝተጠገና ጠዋሉን በዚህ ሁለት ቀናት ብቻ ከሁለት መቶ በላይ መቀመጫዎችን ጠግነናል፣ ከሰባ በላይ የሚሆኑ ብረቶችንም በየደናል ብላለች። በክረምት የረፍት ጊዜዋ በዚህ የበጎ አድራጎት ስራ ተሰማርታ የስራ ልምድ ማዳበር በመቻሏና ትምህርት ቤቱም ለመጠገኛ የሚያወጣውን ወጪ ማዳን በመቻሉ ድርብ ጠቀሜታ እንዳለው ተናግራለች። ኣብ ከምዚ ትርፊ ጊዜና ኣብ ክረምቲ ብቅዱስ ተይዋና ንካሄዶ ደለ የክረምት የረፍት ጊዜን በበጎ ስራ ላይ ነው እየዋልኩ ያለሁት። ስራውን በነፃና በበጎ ፍላጎት እየሰራን ነው ያለ ነው። ለእኔ ሞያዬን ለማዳበር ይጠቅመኛል፣ ትምህርት ቤቱም ለመጠገኛ የሚያወጣውን ወጪ ያድንለታል ብላለች። በዚህ ዓመት የተማሪዎች የክረምት ስራ የሁለተኛ ደረጃ ተማሪዎች በአፈርና በውሃ ጥበቃ ስራ ላይ በተለያዩ የትምህርት ቤትና የጽህፈት ቤት ፈርኒቸሮችን በመጠገንና በተለያዩ ጽህፈት ቤቶች የሚገኙ የመዝገብ ቤት ፋይሎችን የማስተካከልና ሌሎች ተመሳሳይ ስራዎች ላይ ተሰማርተው እየሰሩ ይገኛሉ። የዚህ ዓመት የክረምት የተማሪዎች ስራ ዘጠና ሶስት ከመቶ በአፈርና ውሃ ጥበቃ ላይ ያተኮረ ሲሆን በዞባ ማዕከል እስከ አራት ሺህ ችግኞችን በሀገር ደረጃ ደግሞ አንድ ሚሊዮን ችግኞችን ለመትከል መርሃ ግብር ተይዞ እየተሰራበት እንደሆነ ከኤርትራ የተማሪዎች የክረምት ስራ ጽህፈት ቤት የተገኘው መረጃ ያመለ ያመለክታል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ። ብርሃነ በርሀን እናመሰግናለን ላደረሰን ዘገባ። ተከታዩ ዘገባችን ደግሞ የጋቢና ስፖርት ነው። አዎ ባሳለፍ ነው ሳምንት እሁድ በዚህ በዩናይትድ ስቴትስ የሚኖሩ በርካታ ኢትዮጵያውያን የተሳተፉበት የጎዳና ሩጫ ተካሂዷል። በዚህ የሩጫ አዘጋጆች ይህንን ሩጫ አስመልክተው በዋዜማው ተጠፋፍተው የከረሙ ባለድል አትሌቶች እንዲገናኙ ያስችላል ያሉትን ዝግጅት አሰናድተው ነበር። ሀብታሙ ስዩም በስፖርት ወጉ ይህንን ዝግጅት ያስዳስተናል። ባሳለፍነው እሁድ ረፋድ ላይ በመቶዎች የሚቆጠሩ ኢትዮጵያን ትውልድ ኢትዮጵያንና የሌሎች ሀገራት ዜጎች የሆኑ የጎዳና ሩጫ ወዳጆች የመጀመሪያውን ታላቅ ሩጫ በዲሲ አከናውነዋል። በዚህ ውድድር በወንዶች ግርማ ኢላላ፣ በሴቶች ደግሞ ብርሃኔ አደሬ ባለድል ሆነዋል። ውድድሩ በጣም ቆንጆ ነው። እኔ በጣም ተደስችበታለሁ። በዓላማውም በጣም ደስተኛ ነኝ። ለሀገራችን በምናደርገው አስተዋጽኦ በጣም ደስተኛ ነኝ። ሁላችንም እንደዚ ተባብረን ለሀገራችን ምንሮት ለሌላ ሀገር ምንሮጣልንና ለሀገራችን ደግሞ አስተዋወስ ስናደርግ ሀገራችን እያሳሰብን በጣም ደስታ ይሰማኛል። ይህ ከመሆኑ በፊት በዋዜማው የዚህ የጎዳና ሩጫ አዘጋጅ ኖቫ ኮኔክሽን በተሰማሩበት የአትሌቲክስ ዘርፍ ለኢትዮጵያና ለኢትዮጵያውያን የኩራት ምንጭ የሆኑ አንጋፋ አትሌቶችን ሲልቨር ስፕሪንግ ላይ በሚገኘው የቤተሰብ ሬስቶራንት አገናኝቶ ነበረ። ጋሻው ዘርጋው አብዛ እባላለሁኝ። የኖቫ ኮኔክሽንስ ቼርማን ነኝ። ዛሬው ዝግጅት ላይ የተደረገው አትሌቶቻችን ለረጅም ጊዜ ያልተገናኙ ጀግኖች አትሌቶቻችን ከተለያየ የሀገራችን ክፍል የተገናኙበት ዋና ነው። ደራርቱ ቱሉን ደግሞ እንደዚሁ የተቀበልንበት ቀን ነው። በዋናነትም ደግሞ ደራርቱ ቱሉ ከስቴት ኦፍ ሜሪላንድ የታኮማ ፓርክ የሚባል ዲስትሪክት ዴሌጌት የእውቅና ሽልማት አገኘችበት ዝግጅት። ዶክተር ጋሻው ቀደም ብለው ጠቀስ እንዳደረጉት በዕለቱ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት የባርሴሎናና የሲድኒ ኦሎምፒክ ባለድል አትሌት ደራርቱ ቱሉ ከታኮማ ፓርክ ከተማ አስተዳደር ተወካዮች የእውቅና የምስክር ወረቀት በተበረከተላት ወቅት ብዙ አትሌቶች ስፖርትን ለበጎ እንደተጠቀሙበት ሁሉ ሌሎች ኢትዮጵያውያንም በየመክሊታቸው ለሀገራቸው ሰላም እንዲጠሩ መክራለች። ለሌላውም ነገር ቢሆን ለሌላውም ስራ ቢሆን የስፖርትን መርህ ተከትለን ለሀገራችን አንድነት፣ ለሀገራችን ሰላም፣ ለሀገራችን ፍቅርና አንድነት እድገት አምባሳደሮች ናችሁ። ድሮ አምባሳደሮች ነበራችሁ፣ አሁንም ባያድላችሁበት አምባሳደሮች ናችሁ። ምክንያቱም ዛሬ ትላንትና ባት ያንን ነገር ባታረጉ ትላንትና ባት ደክሙ እዚህ ሁላችንም ባልተገናኘን ነበር። በእርግጥ ማንኛውም ኢትዮጵያዊ፣ ማንኛውም ለሀገሩ ሀገር ወዳድ፣ ማንኛውም ሰው ለሀገሩ በተሰማራበት ስራ አስተዋጽኦ ማበረክት የለምና አሁንም ሁላችንም በያለንበት አገራችንን ቤተሰባችንን ራሳችንን ለማክበር ለማሳደግ ለማስጠራት በተለይም ደግሞ ፍቅራችንና አንድነታችንን ለማስጠበቅ የሁላችንም አስተዋጽኦ የሁላችንም ቃል የሁላችንም ስራ የሁላችንም ተግባር ወሳኝ ስለሆነ እንተባበራለን። በዚህ ምሽት ላይ ከዓመታት በፊት በድል ያስጨፈሩን በርካታ አትሌቶች ተገኝተው ነበረ። ከተወሰኑት ጋር እስቲ እንጫወት። አትሌት ሚሊዮን ወልዴ፦ ያሸነፍኩት በ2000 ሲድኒ ኦሎምፒክ ነው በ5000 ሜትር። በዛን ወቅት ጥሩ ጊዜ ብ ነበረ። የሀገራችን ባንዲራ ከፍ ብሎ የተወለበለበበት እኔ ብቻ ሳልሆን ጓደኞችም ጭምር ወደ አራት ወርቅና ወደ ጠቅላላ ወደ ሰባት መዲያ ላይ መጣበት እጅግ በጣም ነው የተደሰጥኩት። ምክንያቱም የድሮ ያሉትን አትሌቶች የምንገናኝበት ነው። ይሄ አይነት ውድድር ከሌለ ልንገናኝ አንችልም። ኃይሉ መኮንን አብረን ከወጣት ከጁኒየር ጀምረን አብረን የሮጥነው ብዙ ዓለም ሻምፒዮና፣ ኦሎምፒክ አብረን ተሰልፈናል። እኛ አትሌቶች ያው እንደምታውቀው ብዙኖቹ መጨናነቅ አንፈልግም። ደስታ ነው ሁሌ በእኛ ያለው፣ ያው እንደምታየው ጓደኞች በአሁኑ ሰዓት የምታያቸው ነው። ይሄ ደስታ ርቆን ነበር በእውነት ምክንያቱም የምንገናኝበት መድረክ አልነበረ። ሁላችንም የራሳችን ነበረን የምናባረረው ግን አጋጣሚ ሆኖ ጋሻው ይሄን አዘጋጅቶ እኛም በማገናኘቱ ትልቅ ምስጋና ይገባዋል። የተለየ ነገር ባይኖረኝም አገራችን ኢትዮጵያን ሰላም ያድርግ ነው። አሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ። ሀብታሙን እናመሰግናለን። አድማጮች እንግዲህ የዛሬው የጋቢና ቪኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኤ አማሃሪክ እንዲሁም በትዊተርም ሀሽታግ ጋቢና ቪኤን በመጠቀም አስተያየቶቻችሁን አድርሱን። ስናስተናግዳችሁ ያመሸነው ጽዮን ግርማና ኤደን ገረመው ዝግጅታችንን ሲያቀናብርልን የቆየው ሞክቢል የሜሮ ነው። በሰላም በጤና ያገናኘን እያለን እንሰናበታለን በተከታዩ የእኛዎች በተጫወቱት የስደት ዜማ

How can I better? go. रेडियो सगले अमेरिका दी